መንግስት በሪል ስቴት ቤት አልሚዎች ላይ ተገቢውን ክትትልና ቁጥጥር አያደርግም የሚገባውን ኃላፊነትም አይወጣም ሲሉ የአክሰስ ሪል ስቴት ደንበኞች አማረሩ። ችግሩ እየተፈጠረ ያለው ሪል ስቴትን የተመለከተ ሕግ በኢትዮጵያ ባለመኖሩ እንደሆነ የከተማ ልማትና ቤቶች ሚኒስትር መኩሪያ ኃይሌ ተናግረዋል። እስክንድር ፍሬው ተከታዩን ይዟል። በድምሩ አንድ ነጥብ አራት ቢሊዮን ብር የከፈሉ ወደ 2500 የሚጠጉ የአክሰስ ሪል ስቴት ደንበኞች አሁንም ቤታቸውን፣ ገንዘባቸውን አላገኙም። ኮሚቴ አቋቁሞ መፍትሄ ለማምጣት እየተንቀሳቀሰ ያለው የኢትዮጵያ መንግስት ዛሬ ለመጀመሪያ ጊዜ በከፍተኛ ባለስልጣናት ደረጃ ከእነዚሁ ደንበኞች ጋር ተወያይቷል። በፓርላማው የመንግስት ተጠሪ ሚኒስትር አቶ አስመላሽ ወልደ ስላሴ፣ የፍትህ ሚኒስትር ጌታቸው አምባይና የከተማ ልማትና ቤቶች ሚኒስትር መኩሪያ ኃይሌ ስብሰባው መርተዋል። በአክሰስ ሪል ስቴት መነሻነት የተጠራው ይህ ስብሰባ ግን በሀገሪቱ የሪል ስቴት ዘርፍ ያሉ ችግሮች ጭምር የተዳሰሱበት ነው። የሪል ስቴት አልሚዎች ሕጋዊ እርምጃ እንደማይወሰድባቸው ተቆጣጣሪም እንደሌላቸው በተሳታፊዎች ተገልጿል። አስተያየት ሰጪዎቹ እንዳሉት ዜጎች ገንዘብ ቢከፍሉም ከሪል ስቴት አልሚዎች ቤቶቻቸውን በፈረሙት ውል መሰረት እንደሚያገኙ ዋስትና የላቸውም። ኢትዮጵያ ታደሰ የተባሉ የአክሰስ ሪል ስቴት ደንበኛ ከነዚህ አስተያየት ሰጪዎች አንዷ ናቸው። ሪል ስቴት ጋር ነው እንደ ካምፓኒ ነው ውል ያለኝ። ውል ደግሞ ስገባ መንግስትን ተማመኛ ነው የገባሁት። መንግስት ነው እዚህ ላይ ቢሃይን ፌይል አድርጎኛል ብዬ አሁን የምንለውም አቶ መኩሪያም የተከበራችሁ ሌሎች ሚኒስትሮች በእውነት ይሄ የሬጉላቶሪው ቦዲ መላላት ካልሆነ በስተቀረ ለምን ፋይናንሽል ሴክተሩ ላይ እንዲህ ያለ ችግር አናይም? የትኛው ባንክ ነው በእንደዚህ አይነት የትኛው ኢንሹረንስ ነው በእንደዚህ አይነት ሁኔታ ፌል ያደረገው? ለምን ሬጉላቶሪ ቦዲ አስፈላጊውን ፖሊሲ፣ አስፈላጊውን ፕሮሲጀር አስቀምጦ እነዚህን አክሲዮን ማህበሮችን ይከታተላል። ሪል ስቴት ላይ ሲመጣ ግን መንግስት እንግዲህ ግዴለሽ ሆኗል ማለት ነው። ለሪል ስቴት አልሚዎች መሬቶችን አምሶሪ እንደዚህ አይነቱን ቃል ስጠቀም ለእኔም ደስ አይሰለኝም፣ መቸብቸብና በሊዝ ብር መሰብሰብ ላይ ነው እንጂ የእኛን የዜጎቹን ቤት የምንገዛ ሰዎችን ግን አርቆ አላየለንም። እኛ እኮ ከሪል ስቴት ቤት ስንገ እኔ ራሴን የማየው መንግስትንም እየረዳሁ ነው። ሰማንያ ሀያ አርባ ስልሳ ኮንዶሚኒየም ውስጥ አልገባሁም። ያንን እድል በተሻለ ሀብታም ሆኜ ሳይሆን የሚድል ስለ ያለው ሰው ነኝና የተሻለ ኢንካም አለኝ እዚህ ማግኘት እችላለሁ ከፍዬ ስል ለሌላው ዜጋ ደግሞ ያንን እድል እየተወኩሉ ያለው እና እኔ ኮንትሪቢዩት እያደረኩ ብዬ ነው ማስበው። ግን እዚህ ላይ መንግስት የሚገባውን ኃላፊነት ግን አልወሰድም። እናም መንግስት ኃላፊነቱን ሊወጣ እንደሚገባ አስተያየት ሰጪዎቹ ጠይቀዋል። ኮሎኔል ዘሩ ገብረ ጻድቅ የተባሉ የአክሰስ ሪልስቴት ደንበኛ ይህንኑን ያንጸባረቁት እንዴ እናንተ እኮ በጣም ብዙ ሀገራዊና ዓለም አቀፋዊ ችግሮች የምትተነትኑ አቅጣጫ የምታስይዙ ሀገር የመራቸው ያላቸው ሰዎች ትንሹ የአክሰስ ኬዝ መፍታት አቅታችሁ እዛም እዚህም እየረገጣችሁ ከሆነ አዝናለሁ። በሪል ስቴት አልሚዎች አካባቢ ያለው ችግር መንግስትንም እንደሚያሳስበው የገለጹት የከተማ ልማትና ቤቶች ሚኒስትር መኩሪያ ኃይሌ ካሉት ሁኔታዎች በመማር የተለያዩ ስራዎች እንደሚሰሩ ተናግረዋል። የሪል ስቴት አስተዳደርን በተመለከተ ያው ሁላችሁም ለጋራም ውይይት እንዲጠቅመን አዋጅ የለንም፣ ህግ የለንም። የአክሲዮን ማህበራት በሙሉ የተደራጁት በንግድ ህጉ ነው። የንግድ ህጉ ደግሞ በኮመርሻል ኮዱ ነው የተደራጀው። ይህንን ስርዓት የሚያስይዘው የንግድ ሚኒስቴር ነው። የንግድ ሚኒስቴር አጠቃላይ በአክሲዮን የሚደራጁ ተቋማት የመከታተል እና በዛ ደረጃ ነው የሚሄደው። ከዚህ መድረክ እና አጠቃላይ ከሄድንባቸው ሁኔታዎች ከቤቱም የተነሳው የንግድ ስርዓቱ መቆጣጠር ማስተዳደር ተገቢው ትምህርት እንደ መንግስት የተወሰደበት መሆኑን ላረጋግጥላቸው እፈልጋለሁ። ስለዚህ ህግ ይወጣል። ይህንን በተመለከተ ትምህርት ተወስዶበት በቀጣይ በሌላው ትውልድ ላይ ተመሳሳይ ነገር አይደገምም፣ እንዳይደገም ሲደት ሆነን እንሰራለን። ይህንንም ለማስተካከል በቁርጠኝነት እንድንሄድ የተሰጠን አደራ የምንወስድ መሆኑን አንዱ ይሄ ተስማምተናል ብለን ብንወስደው የአክሰስ ሪል ስቴት ደንበኞች የቤት ባለቤት ለመሆን የሚችሉበትን ሁኔታ ለማመቻቸት የተያዘው ዕቅድም በሚኒስትሮቹ ተብራርቷል። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ